አቶ በቀለ ገርባና ሌሎች በርካታ አባላቱ ሰሞኑን መታሰራቸውን የኦሮሞ ፌዴራላዊ ኮንግረስ አሳውቆ እንደነበረ ይታወቃል። በዚህ ጉዳይና የሰማያዊ ፓርቲንም ዛሬ በቁጥጥር ስር እንደዋሉ የተገለጸውን የፓርቲውን ንቁ ተሳታፊዎች እንዲሁም የነገረ ኢትዮጵያ ጋዜጣ ዋና አዘጋጅንም መታሰር ጨምሮ ሲሆን ለአቶ ጌታቸው ረዳ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ጥያቄዎች አንስታላቸው ነበረ። ወደ ጽዮንና ወደ አቶ ጌታቸው እንመለስ። እሺ፣ ጤና ይስጥልኝ አቶ ጌታቸው ረዳ ለቃለም ልስ ፈቃደኛ ስለሆኑ በጣም እናመሰግናለን። በዚህ ማስተር ፕላኑ በተነሳው ተቃውሞ የኦፌኮ በርካታ አመራሮች እየታሰሩ መሆኑን ከሶስት ሺ አምስት መቶ ሰዎች በላይ መታሰራቸውን እንደዚሁም ደግሞ ከሰባ አምስት ሰው በላይ ህይወት ማለፉን እየገለጹ ነው። ይሄ ነገር ሰላማዊ ተቃውሞ ነው፣ በሰላማዊ መንገድ ጥያቄ ያቀርበናል ብለዋል እና እንደዛ ከሆነ እንዴት ነው ይሄ ሁሉ ሰው ሊታሰር የቻለው? አንደኛ ቁጥሩን በጣም ጀነረስ የሆነ ቁጥር መጥቀስ እንደጠበቀው ሆኖ አሁን ይህን ያክል ታሰረ፣ ይሄን ያክል ቆሰለች፣ ይሄን ያክል ሞተ የሚለውን ነገር ዝርዝር በየአካባቢው የጠፋውን ንብረት የጠፋው ሰው ህይወት በሚመለከት የተሟላ መረጃ እስኪኖር ድረስ በዚህ ጉዳይ ላይ ብዙ እንትን ውስጥ ባይገባ ጥሩ ነው። በፍጹም ማለፍ የሌለበት በርካታ ሰው ህይወት አልፏል። ይሄ ነው እውነቱን ግን ሰላማዊ እንቅስቃሴ አድርገን ነው ይሄ ሁሉ የተፈጠረው የሚለው ነገር በፐርስፔክቲቭ ብናስቀምጠው ጥሩ ነው የሚሆነው። ሰላማዊ እንቅስቃሴ ያደረገ ህብረተሰብ ክፍል አለ፣ ተቃውሞ ያቀረ ህብረተሰብ ክፍል አለ። ሰላማዊ እንቅስቃሴ ያደረገን የህብረተሰብ ክፍል ፕሮቴስት ጠልፎ ወደ ሁከትና ወደ ለየለት ብጥብጥ እንዲገባ ለማድረግ ሞክሮ በተወሰነ መልኩ የተሳካለት ሰላምን ለማወክ የተደራጀ ኃይልም አለ። ይሄ ኃይል በዋናነት እዚህ ሀገር ውስጥ ያሉ በህጋዊ መንገድ የተመዘገቡ ፖለቲካ ድርጅቶችን እንደ ክለላ በመጠቀም ከውጭ ኃይሎች በሚሰጥ ቀጥተኛ መመሪያ ተንቀሳቅሶ ወደ ለየለት ብጥብጥ እና ሁከት አካባቢዎች ለማስገባት እንቅስቃሴ ያደረገ ወገን አለ። ስለዚህ ኦፌኮ አመራር አባላት ሆነው የሚያገለግሉ ሰዎች በቁጥጥር ስር ውለዋል። ትናንት አቶ በቀለ ገርባን ጨምሮ ማለት ነው። እንደዚህ ሰዎች ቁጥጥር ስር የዋሉበት ምክንያት ኦፌኮ ህጋዊ አላማ ይዞ የሚንቀሳቀሱ የሚንቀሳቀሱ ኦፌኮ አመራር አባላት በመሆናቸው አልታሰሩ። ምክንያቱም ያልታሰሩ የኦፌኮ አመራር አባላት አሉ፣ ሊቀመንበሩን ዶክተር መረራ ጉዲናን ጨምሮ ከእንቅስቃሴ ሰላማዊ ሰልፍን ከማለት አንጻር ከዶክተር መረራ በላይ የተለየ ቋንቋ ዶክተር መረራ በላይ የጠነከረ ተቃውሞ የሚያቀርብ ሰው ያለ አይመስለኝም። ስለዚህ ሰዎቹ መታሰር ተቃዋሚ ፓርቲ መሪነታቸው ጋር ብቻ ማያያዝ ተገቢ ነው ብለን አናምን። ፖሊስ አሁን በተፈጠረው በኦሮሚያ አንዳንድ አካባቢዎች በተፈጠረው ሁከት ላይ ከፍተኛ የመምራት የማስተባበርና ከውጭ ኃይሎች የተሰጠ መመሪያ ተቀብሎ ለሰላማዊ ሰው ሞት፣ ንብረት መውደም፣ ለተቋማት መፈራረስ አስተዋጽኦ ማድረግ የቻለ እንቅስቃሴ መርተዋል ተብሎ ነው በቁጥጥር ስር ያሉ። ተጠርጥረው ነው በቁጥጥር ስር ያሉ። ስለዚህ በጥርጣሬው ላይ ተመስርቶ መንግስት፣ ፖሊስ የማጣራት ሂደቱን የሚቀጥል ይሆናል። ከዛ ውጭ ግን የፖሊስ ምርመራን ጠብቀን የምናይ ይሆናል። እዚህ ጋር የኢትዮጵያ መንግስት በተለያየ ጊዜ በየተለያዩ ወቅቶች ተቃውሞ ሲነሳና ሰዎች ጥያቄ ይዘው ወደ አደባባይ ከወጡ በኋላ በሚነሱ እንደዚህ አይነት አለመግባባቶች ሁልጊዜም ተጠያቂ አድርጎ ጣቱን ወደ ሌላ ሰው ይቀስራል እንጂ ችግሩ ምንድን ነው ብሎ አይቶ እርምጃ አይወስድም። ከዛ በኋላ የተወሰኑ እንደዚህ አይነት ነገር ሲከሰት የተወሰነ ረብሻ ይኖራል። ከዛ በኋላ ሰዎች ይሞታሉ። ከዛ ሰብስቦ አመራሮቹንም ሌሎቹንም ሰዎች እስር ቤት በመውሰድ ያምናል እና ይሄ በተደጋጋሚ ሲያደርግ የቆየው ነው በሚል ይተቻል። ይህንን ትችት በሚመለከት ምን አስተያየት ይሰጣሉ? ምክንያቱም በተደጋጋሚ አሁን አንድ ነገር እርግጠኝ አንድ ነገር ክሊር ሊሆን ሊገባ ነገር ግልጽ መሆን አለበት የኢትዮጵያ መንግስት በየዕለቱ ሰዎች እንደዚህ አይነት አዝማሚያዎች ያሏቸው ኢቭን በቂ መረጃም እያለ ጭምር ጉዳዩ ወደ ተግባር ሳይለወጥ ሰዎች ላይ የህይወት ሆነ ሌሎች መሰል የአካል መጉደል ጥፋቶች ሳያስከትል ችግሮችን ለማስቀረት የሚያስችል ስራ ይሰራል። ከዛ በዘለለ ግን በዚህ ላይ በመመስረት ብቻ አውጫጭን ውስጥ አይገባም። ሰላማዊ እንቅስቃሴዎች በመደረጋቸው ምክንያት ሰላማዊ እንቅስቃሴዎችን ያስተባበሩ ወገኖችን ያሰርበት አጋጣሚ የለም። ሰላማዊ እንቅስቃሴ ተደርጎ ሰላማዊ እንቅስቃሴ ሆን ጠልፈው ለሌላ ዓላማ ለማዋል የሚሞክሩ ወገኖችና በሙከራ ላይ ሳይወሰኑ በተግባር ለሰው ልጅ ሞት፣ አካል መጉደል፣ ህብረት መውደም፣ ለተቋማት መፈራረስ ምክንያት የሆኑ ወገኖችን ግን ለፍርድ ማቅረብ አንድ መንግስት እንደ መንግስት መክ ከሚሰራቸው ስራዎች አንዱ ስለሆነ የግድ ማድረግ ተገቢ ይሆናል። ስለዚህ ጥፋቱ ያለው እንደዚህ አይነቱን አጋጣሚ በመጠቀም ዓላማቸውን ለማራመድ ሲባል በውሀን ወጣቶች ጥፋት ላይ ተመስርተው ዓላማቸውን ለማሳቀፍ የሚንቀሳቀሱ ወገኖች የሚሰሩት ስራ ነው የሚሆነው። ያ ማለት ግን መንግስት በተለያየ ደረጃ ሰላማ እንቅስቃሴውን በሚፈታበት አገባ ጥፋት ፈጽሞ የተገኙ ሀይሎች ካሉ የማይጠየቅበት ምክንያት የለም። በዚህ አንጻር መደረግ ያለበት ነገር ሁሉ ይደረግ ነው የሚሆነው። አሁን በምንለው ደረጃ ግን ስለተቃወመ በነገራችን ላይ መግለጫ በማውጣት መድረክ የሚባለው ስብስብ እጅግ በጣም የመረረ ምናልባትም በይዘት ካየ ተጨማሪ አመፅ ካልጠራ የሚል ጥያቄ ያቀረበበት ሁኔታ አለ። እነዚህ ሰዎች ይህን ጥያቄ ስላቀረቡ ብቻ ወደ እስር ቤት ማስገባት አስፈላጊ ነው ብሎ አያምንም ንግስት ዋናው ነገር ህዝቡ እንደዚህ አይነት አካሄድ እንደሚቃወም ይታወቃል። የህዝቡን ሰላማዊ ተቃውሞ ተገን በማድረግ ወደለየለት ለየለት ብጥብጥ እንዲገባ ያደረጉ ፖሊስ አለኝ በሚለው መረጃ እነዚህ ሰዎች ከኦፌኮ አመራር አይደለም ይሄ መመሪያ የተሰጣቸው ወይም ምክንያቱም የኦፌኮ አመራር እነኛ አሁን በቁጥር ስለዋሉት አራት ሰዎች ብቻ ስላልሆኑ ማለት ነው። አመራራቸው ውጭ አለ ጋዊ ድርጅትነት ስም ተመዝግበው በተግባር ግን የሌሎችን ዓላማ የሚያስፈጽሙ ሰዎች ናቸው። በዚህ ለዚህ ዓላማ ሲባልም ለሰዎች እልፈት ምክንያት ሆነዋል። ስለዚህ እንደ ኃላፊነት እንደሚሰሙ መንግስት እነዚህ አይነት ተግባር ውስጥ ተሰማርቶ የተገኙ ወገኖችን በቁጥጥር ስራ ውሎ ለከፋ ቦከት ለከፋ ጥፋት ምክንያት የማይሆንበት ሁኔታ መፍጠር ግዴታ ስለሆነ ቁጥሩ አጨቃጫቂ ቢሆንም የሟቾቹን ቁጥር መንግስትም የተወሰነ አምስት ቁጥር ነው ያመነዋል። ቁጥሩ አጨቃጫቂ ቢሆንም የሰው አምስት ከአምስት በላይ ነው አጋጣሚ ነጋሪዎች ምክንያቱም ይሄ ቁጥር ለፖለቲካል ኮንሳምፕሽን ብለሽ የምትጠቀሚበት ነገር አይደለም። አሁን እያንዳንዱ ከሁሉም ወገን ደረሰው ጥፋት ልክ ዝርዝር ተጠንቶ ኃላፊነት መውሰድ የሚገባው አካል ኃላፊነት መውሰድ ስለሚኖርበት አሁን በዚህ ሰዓት እዚህ ቦታ ይሄ ይሄ ነገር ተፈጽሟል። ይሄ እዚህ ቦታ እዚህ ይነት እንደዚህ አይነት ቀብር ተፈጽሟል። ይሄ ለፖለቲካል ኮንሳምፕሽን የሚሉ ነገር ውስጥ መግባት አስፈላጊ አይደለም። አዎ የኔ ጥያቄ ግን የኔ ጥያቄ ግን ይሄ ቁጥር አጨቃጫቂ ቢሆንም ቁጥሩን በተቃዋሚ በኩል ይህን ያህል ቁጥር ቢባል በመንግስትም በኩል ይሄን ያህል ቁጥር የሚለው አጨቃጫቂ ቢሆንም በመሀሌ ሰው የወጠፍ ና እንደዚህ አይነት የሰው ህይወት ሲጠፋ ዋነኛ ተጠያቂ የሚሆነው በዚህ ህይወት መጥፋት ውስጥ ተጠያቂ የሆነውን ሰው ለማወቅ በምን አይነት መልኩ ነው የሚጣራው? በገለልተኛ ወገን ነው የሚጣራው? እንዴት ነው የሚጣራው? ይሄንን መንግስት የሚያጣራ ከሆነ እንዴት ገለልተኛ ውጤት በነገራችን ላይ መንግስት መንግስት ያጣራል ብቻ ሳይሆን መንግስት ይሄን ለማጣራት ገለልተኛ ወገን ያጣራው የተሻለ ነው ብሎ ካመነ ያማ የማይሆንበት ምክንያት የለም። እዚህ ቦታ በእንደዚህ አይነት ግጭት የዚህን ያክል ሰው ህይወት አልፏል የሚል ነገር ለማጣራት አሁን ባለን ደረጃ ፋክቶችን ማሰባሰብ በቂ ነው። ፋክቶችን የማሰባሰብ ስራ ነው የሚደረገው። ኃላፊነት ማን ላይ መረዝ መቻል አለበት የሚለውን ነገር በነገራችን ላይ ኃላፊነት የሚሰማው መንግስት በዚህ እንቅስቃሴ ውስጥ በግልጽ ቦምብ የሚወረውሩ ህጻናትም ቦምብ ታጥቀው ነዳጅን ሞሎቶቭ ኮክቴል እንዴት እንደሚሰራ አሳይተው ከሚሊሻ ሰራዊት አባላት ቀበንጃ እንዲነጥቁ አድርገው፣ በተለያዩ አካባቢዎች በማይደግፏቸው ተቃውሞውን በሰላማዊ መንገድ እያካሄዱ ግን ደግሞ የሁከት መንገዱን አንከተልም ባሉ አባሎቻቸው ላይ ሳይቀር ጥቃትን የፈጸሙ ሰዎችን በሚመለከት ግን ድምዳሜ ላይ ለመድረስ የተለየ ኮሚሽን ማቋቋም የሚያስፈልግ አይመስለኝ አሁን እያልን ያለ ነው። በዚህ ደረጃ የአንድም ሰው ቢሆኑ ሕይወት መጥፋት አልነበረበትም። እንደዚህ አይነቱ አካሄድ በየትኛው ሰው ስህተት፣ በየትኛው ወገን ድክመት የተፈጠረ ነው የሚለውን ነገር የተጠናቀረ መረጃ ለሕዝብ ይፋ ይደረጋል። ይህን የተጠናቀረ መረጃ ማምጣት የሚችለው የሀላፊነት ልክ በማንኛውም ሰው ላይ የሚያስቀምጠው የተለየ አካል ነው የሚል እምነት ካለን ያ የተለየ አካል ሁሉም የማይቋቋምበት ምክንያት ነው። ስለዚህ መንግስት በአሁኑ ሰዓት እያደረገ ያለው እንደነዚህ ህፃናትን ቦምብ እያስታጠቁ የሚሊሻን ጠመንጃ እየዘረፉ በሌሎች ሰዎች ላይ ሞት አደጋ በተቋማት ላይ የጥፋት ሥራ የቀጠረን ትራብል የፈጠረን ተቋም የማፍረስ ድልድዮችን የመሰባበር እንደዚህ አይነት መሰሪ ተግባሮችን ለማከናወን የሚያስችል መመሪያ የሰጡ ሰዎችን በቁጥር ስር በማዋል ችግሩ ወደ ባሰ ደረጃ የማይደርስበትና በሂደት በህዝብ ውይይት ተቃውሞ ያለው ተሰብ አብዛኛው ኢቭን ድንጋይ ሮ ራም ጭምር የተሰለፈ ሀይል አብዛኛው በየመድረኩ በሚደረጉ የውይይት መድረኮች ጥያቄውን እያነሳ በችግሮቹ መፍትሄ የሚያፈላልግበት ሁኔታ ነው ያለው። ስለዚህ አሁን የተወሰደው እርምጃ ተቃውሞ ከማቅረቡ ጋር ወይም የተቃዋሚ ፓርቲ አባል ከመሆን ጋር ወይም የተቃዋሚ ፓርቲ አመራር ከመሆን ጋር የሚያገናኙ ምንም ነገር የለም። ዛሬ ጠዋትም እንደዚሁ የሰማያዊ ፓርቲ አባላት እና ነገረ ኢትዮጵያ የሚባል ጋዜጣ ላይ የሚጽፉ ልጆች፣ ሶሻል ሚዲያ ላይ የሚሳተፉ ልጆች አራት ፓርቲ አባላቶቹ እንደታሰሩበት የሰማያዊ ፓርቲ ገልጿል እና እነዚህ እነዚህም ከመጽሐፍ ጋር የተያያዘ ሀሳባቸውን ከመግለጽ ጋር የታሰሩብኝ እያለ ነው ፓርቲው ሲሆን እንደዚህ አይነት ክሶች ለረዥም ዘመናት ስንሰማ ቆይተናል። አሁን ከመጽሐፍ ጋር በተያያዘ እንዲሆነብኝ እንዲሆነብኝ በእንደዚህ አይነት ጉዳይ በማድረግ ላይ አንድ ፓርቲ በአንድ ሌላ መልኩ አንዳንድ ኮ በስርቆት የተያዙ ሰዎችን ጭምር አባሎቻችን ናቸው እያሉ የፖለቲካ ኮንሳምሽን መጠቀሚያ ላይ አድርጉ ሲሞክሩ ረዥም ጊዜ አይተናል። ከሁከት ማባባስ ጋር ተያይዘው ከሰው ህይወትና ከንብረት ውድመት ጋር ተያይዘው በቁጥጥር ስር የዋሉት የፖለቲካ አመራሮች ከ ህጋዊ የፖለቲካ እንቅስቃሴያቸው ጋር በተገናኘ እንዳልታሰሩና ይልቁንም የተፋተሉ እኮ ለመፈጸም ባደረጉት እንቅስቃሴ ፖሊስ እርምጃ እንደወሰደ ከገለጽኩ በቂ ይመስለኛል። በዚህ መካከል የተገደሉ ሰዎች በጥይት ተተኩሶ የሞቱ ሰዎችን አስክሬን ስንጠይቅ እንድንከፍል ተጠይቀናል የሚሉ ሰዎች አሉ። ይህንን ደግሞ መድረክን በመግለጫው ሲሰጥ ተናግሯል። ና ይሄ ነገር ደግሞ ከምርጫ በምርጫ ዘጠና ሰባትም ከሚኒሊክ አስክሬን ለመቀበል የሄድን ሰዎች ገንዘብ ተጠይቀናል የሚል የተደጋጋሚ ክሶች አለ። ና ይሄ ነገር እንዴት ነው የሆነው? ይሄንን አይነት አስነዋሪ በቀኝ ሽብር ዘመን ተሰርቷል የሚባል ነገር በመደጋገም ልክ እንደ አድቨርታይዚንግ እውነት ለማስመሰል የሚደረግ ጥረት ከሆነ በዚ ለዚህ ጉዳይ ምላሽ በመስጠት ደዚህ አይነቱን ጠያ ክስ ግኒታ ማድረግ ተገቢ አይመስለኝም። ይህንን በመደጋገም ግን ወደ እውነት ስታቶስ ለመቀየር የሚደረግ ጥረት አለ ብለሽ የምታምኝ ከሆነ ግዜ ዩሮ ኢንታይትል ويصيروا كده أنا <applause>